የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። መልከ ብዙ ፈተናዎች ያሉባት አገር ጎዳናዎች፣ ሰዎች እየቀበርን ነው። በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም። እየሞትን መሆናችንን እያወቅን አይደለንም እና ሚዲያው ወደ ታች ወርዶ የበሽታውን መጠን፣ በበሽታው የተያዙ ሰዎች የሞት ሁኔታን፣ ሂዩማን የሆነውን ማዕዘን ያሳየን አይመስለኝም። ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም፣ ፍተናልም። መስራት የነበር ነገር የለም። የባሰ ነገር ነው ያለ። ግን የባሰውን ነገር የምናውቀው አይመስለኝም። ለምን ብዙ ነገሮች እኛ አይለም ከዚህ ስንሄድ ትልቅ ዝግጅት ነበረ። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ፣ የፊት ሽፋን አልቀረ። ከዛ ወርደን ሰው ጋራ ስንቀላቀል ያለው የሕዝቡ ጥንቃቄ በጣም በጣም በጣም ላልቶ ነው ያየ ነው። የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽን ትምህርቶች መምህሩ ረዳት ፕሮፌሰር መኩሪያ መካሻ፣ የሸገር ኤፍኤሙ የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራ መጽሄት አዘጋጁ ነቢዩ ግርማ፣ እንዲሁም የአሜሪካ ድምፅዋ ትዝታ በላቸው ናቸው። በየተራ ያደመጣቸዋቸው። ቀጥለን ደግሞ በወርሃ ኮቪድ ውስጥ ከተሰሩ የብዕር ትሩፋቶች አንዱን እንተዋወቅ። አሁን አሁን ፕሪንሰስ መርሳቤል በአማዞን ጀርመኒ ዛሬ በሂስቶሪካል ኖቨል ውስጥ ሁለተኛ ነው፣ ቤስት ሴለር በመሆን ልዕልት ማርሳቤል ፕሪንስስ ማርሳቤል የመጽሐፉ ርዕስ ነው። ለበርካታ መቶ ዓመታት ወደ ዘለቀው የከፋ ዘመን መንግሥት በምናብ የሚያጓጉዝ ታሪክ ቀመስ ልብ ወለድ መጽሐፍ ነው። ዶክተር ዋልተ ንጉሥ ዳርጌ ነው ደራሲው። ቆየት ብሎ ሊያስተዋውቅ ምክ ይላል። የአዲስ አበባው መስኮት ሲከፈትም ንጉሥ አክሊሉ የመሬት ጉዳይ ይለናል። በምሽቱ መሰናደው እሁድ የካቲት ሰባት 2013 ዓ ም ጤና ስትልኝ፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ሰዓቱ የዓለም ዜና በኋላ መልሳለሁ። እንዳትሄዱ ጤና ይስጥልኝ። የተከበራችሁ አድማጮች እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋና ምዕራብ ሸዋ ዞኖች የአስፋልት መንገድ ግንባታዎችን ከመረቁ በኋላ አዳዲስ የመንገድ ግንባታዎችን ደግሞ አስጀምረዋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ ቀዳማይት መቤት ዝናሽ ታያቸውና የተለያዩ የክልልና ፌዴራል ስራ ኃላፊዎችን በስነሥርዓቱ ላይ ታድመዋል። አኩር መልካ ተጨማሪ አለው። በአንድ ቀንም ሶስት ዞኖች ውስጥ በመገኘት ለህብረተሰቡ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ዛሬ ከሰዓት በአምቦ በመገኘት 110 ኪሎ ሜትር ርዝመት ያለውን የአምቦ ጉደር እና ሸነን ሰዮ የአስፋልት መንገድ ፕሮጀክት ግንባታ አስጀምረዋል። ለመንገዶቹ ግንባታ በአጠቃላይ አራት ነጥብ ስድስት ቢሊዮን ብር መመደቡ ሲገለጽ ሁለቱም መንገዶች በአምስት ዓመት ውስጥ ተገንብተው ይጠናቀቃሉ ተብሏል። ረፋድ ላይ በሄሊኮፕተር ሆሮ ጉድሮ ወለጋ ዞን ሻምቡ ከተማ የተገኙት ጠቅላይ ሚኒስትሩና ሌሎችም ከፍተኛ አመራሮች 60 ኪሎ ሜትር የሚሸፍነውን የሻምቡ ባኮን የአስፋልት ኮንክሪት መንገድን ሲመርቁ፣ በተጨማሪም የሻምቡ አገምሳ የ95 ኪሎ ሜትር መንገድ ግንባታንም አስጀምረዋል። በተመሳሳይ ሁኔታ ዛሬ ጠዋት በቄሌም ወለጋ ዞን ደንቢዶሎ ተገኝተው 59 ኪሎ ሜትር የሚሸፍነውን የደንቢዶሎ ሙጊ ዶላ ጋምቤላ አስፋልት ኮንክሪት መንገድ ግንባታን አስጀምረዋል። ጠቅላይ ሚኒስትር አብይ የሚገነቡ ፕሮጀክቶች ወለጋና ምራብ ሸዋን ከአጎ ራባች የአገሪቱ ክልሎች እና አገራት ጋር ለማገናኘት የታሰበ ነው ሲሉ ገልጸው ሕብረተሰቡ የአካባቢውን ሰላምና ጸጥታ በመጠበቅ ልማት እንዲፋጠን የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል ሲል የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ለወጣቶችም ሰላምን በተመለከተ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ለአሜሪካ ድምፅ ናኮር መልካ ካምቦ ናኮርን እናመሰግናለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ይህ ቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በተወካዮች ምክር ቤቱ የህግ መምሪያ ለተመሰረተባቸው የአምስት ሰዎች ህይወት የጠፋበት ሁከት የማነሳሳት አድራጎት ድምጽ የመስጠት ሂደት ትላንት የተጠናቀቀ ሲሆን መወሰኛ ምክር ቤቱ የሰጠው ድምፅ ትራምፕን ጥፋተኛ ለማስባል በቂ ሳይሆን ቀርቷል። ዴሞክራቶችና ሪፐብሊካኖቹ ሀምሳ ሀምሳ እኩል መቀመጫ በያዙበት የዴሞክራትና ሪፐብሊካን እንደራሴዎች ሀምሳ ሀምሳ እኩል መቀመጫ በያዙበት የህግ መወሰኛ ምክር ቤቱ የተሰጠው ድምጽ ሀምሳ ሰባት ለአርባ ሶስት ሲሆን በትራምፕ ላይ የጥፋተኝነት ውሳኔ ለማስወሰን አስር የሪፐብሊካኖች ድምጽ ተጓድሏል። በዚህ ምክንያት ትራምፕ ጥፋተኛ ሳይባሉ ቀርተዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን አስራ አምስት ሚሊየን የመጀመሪያ ዙር የኮሮና ቫይረስ ክትባት እንዲሰጥ ማድረጋቸውን ተከትሎ መንግስት የጣላቸውን ከባድ ክልከላዎች እንዲያነሳ ግፊት እየተደረገበት ነው። የኮሮና ቫይረስ ወረርሽኝን ለመቆጣጠር ተስኗት የቆየችው ና ከፍተኛ የሞት መጠንና የኢኮኖሚ ጉዳት ያስከተለባት ብሪታንያ የቫይረሱን ክትባት በተሻለ ሁኔታ እያዳረሰች መሆኑ ተገልጿል። 67 ሚሊዮን ህዝብ ያላት ብሪታንያ ክትባቱ ለህዝብ እንዲሰጥ በማጽደቅ ከዓለም ቀዳሚ ስትሆን በአውሮፓውያን የዘመን አቆጣጠር የካቲት 15 ላይ 15 ሚሊዮን የሚሆኑ የቤት ለቤት ተንከባካቢዎች የጤና ባለሙያዎችና እድሜያቸው ከሰባ በላይ የሆኑ አዛውንቶች እንዲከተቡ የማድረግ እቅድ ይዛም ተንቀሳቅሳለች። ይህ ክትባቱን የማዳረስ ኬት ግን የተራዘመውን የቤት ውስጥ መቀመጥ ክልከላ እንዲላላ የሚያደርጉ ግፊቶች እንዲጨምሩ ማድረጉ ተገልጿል። በመላው ዓለም የሚገኙ የኮቪድ-19 ተያዦች ቁጥር ዛሬ አንድ መቶ ስምንት ሚሊዮን መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። ሀያ አምስት ነጥብ አምስት ሚሊዮን ዜጎቿ በቫይረሱ የተያዙባት ዩናይትድ ስቴትስ ቀዳሚ ስትሆን ህንድ በ10 ሚሊዮን፣ ብራዚል ደግሞ በዘጠኝ ነጥብ ስምንት ሚሊዮን እየተከተሉ ይገኛሉ። በመጨረሻም አይቢዶስ በተሰኘችው የግብጽ ጥንታዊት ከተማ አምስት ሺ ዓመት የሚሆነውና በሺዎች የሚቆጠሩ ቢራዎችን ማውጣት የሚያስችል ጥንስስ መገኘቱን የሀገሪቱ ቱሪዝም ሚኒስቴር አስታውቋል። አሁን በግብጽ ሱሀቅ አስተዳደር ስር የሚገኘው ይህ ቦታ ከክርስቶስ ልደት በፊት በሶስት ሺ አንድ መቶ አካባቢ በንጉስ ናርመር ስር የነበረ አስተዳደር መሆኑን ሚኒስተር መስሪያ ቤቱ ዛሬ ያወጣው መግለጫ አመልክቷል። በግብጽና አሜሪካኖች ጥምረት በተደረገ አሰሳ የተገኘውን ግኝት የመሩት ዶክተር ማቴዎስ አዳምስ እንዳሉ ያሉት ቢራው በቀደምት ጊዜ የነበሩ ንጉሶች ሲሞቱ ለቀብር ስነ ስርዓታቸው የሚጠቀሙበት ሳይሆን እንደማይቀር ተናግረዋል። ሀያ ሁለት ሺ አራት መቶ ሊትር ቢራ የማምረት አቅም አለው የተባለው ይህ የቢራ ጥንስስ ስምንት ቦታ ተከፋፍሎ የተቀመጠ ነው። አድማጮች ለሰዓቱ ዜና የተመደበው ጊዜ አበቃ። ከቀሪ የምሽቱ ዝግጅት ጋር አብራችሁን ቆዩ። ጤና ይስጥልኝ! እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እሁድ የካቲት 7 2013 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብሬያችሁ ቆያለሁ። ወደ ቀዳሚው ቅንብር ከማምራታችን በፊት ታዲያ ራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ካሁን ቀደም ደጋግማ የተደመጠችና ለሰዓቱ ብትስማማ በሚል ከዛሬም በድጋሚ የተመረጠች ግጥም ናት። ያንድ ፍቅር በእኔ ይታ በእኔ አቅም ከአንድ በላይ ብዙ አላቅም ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ፣ አምላክም አንድ ድሮም ቢሆን ከጠዋቱ አንድ የሚል ቃል እወዳለሁ። ከመሻሸም ከንጋቱ አንድ የሚል ቃል አመልካለሁ። አንዳይ ፍርድም አንዳይ ነድም ሲሉኝ እንኳን አይጥመኝም። ጥረት ብቻ ይመስለኛል አንድ ፈርዶ አንድ ነዶ ውጤት ስምሮ አጋጥሞኛል። ረጅም ጉዞ ልሄድ ሳስብ በአንድ እርምጃ ጀምራለሁ። ስራም ብጤ ሲይዝ እንኳን አንድ ብዬ እሞክራለሁ። መብልስ ቢሆን በአንድ ጊዜ ሁለት ጉርሻ መች ጎርሳለሁ? አንዴ ብቻ ተወልጄ አንዴ ብቻ እሞታለሁ። አንድ አፍቅሬ አንድ ወድጄ ለአንዲት ፍቅሬ ይሰዋለሁ። አንድ አግብቼ ከሷው ጋራ ተሳስቤ እኖራለሁ። በአንድ ዓላማ ተወስኜ በአንድ ልቤ ቆራቶኜ በአንድ አምላኬ ተማምኜ ያው እስካሁን ይሄዋለሁ። አንድ አባት ነው የነበረኝ፣ ካንድ እናት ነው የተወለድኩ። ቁጥር እንኳ ስማር ድሮ ሁለት ብዬ መቼ ጀመርኩ እና ታዲያ ይሄ መውደድ ያስገበረኝ አንድ ፍቅሬ ድሮም ጥንትም ከመሰረት ወደፊትም ሆነ ዛሬ ልዩነቱ ለውበቱ ብዙነቱን ለአንድነቱ ባደረገው ዝማሬ አንድ የሆነ ሕዝብ ይለኛል በአንዲቷ ወዳገሬ አገሬ ለእናንተሳ በገጣሚ ሙሉነ መንግስቱ የአንድ ፍቅር በተሰኘችው የሳምንቷ ምርጥ ባደረግና ግጥም ዝግጅታችን እንጀምረናል። ዛሬ ዕለቱ በአውሮፓውያኑ የዘመን አቆጣጠር ፌብሩዋሪ 14 የቫለንታይን የፍቅር ቀን ነው። ከቅርብ ዓመታት ወዲህም በኢትዮጵያም ግንን ብሎ መከበር ይዟል። ታዲያ በስሙ የሚኬደው ርቀትና ግነቱ ያነጋግር ይሆናል እንጂ በተለይ እንዲህ ፍቅር በሳሳበት ዓለም የፍቅር ቀን ሳይሆን ድፍን የፍቅር ዓመት ሳያስፈልገን አይቀርም። ለሁሉም ቴዲ አፍሮ ግን in the Push አሁን ወደ ምሽቱ ቀዳሚ ዝግጅት ነው የምናምራው፣ የጋዜጠኞች የጠረጴዛ ዙሪያ ውይይት። እንግዶች አመሰግናለሁ ሁላችሁንም። ሶስት እንግዶች አላችሁኝ መስመር ላይ ረዳ ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር፣ የስራ ዘመን ውስጥ ካበቃበት ቅርብ ጊዜ ድረስ የትምህርት ቤቱ ኃላፊ በመሆንም አገልግለሃል። ስስታ በላቸው በራዲዮ መጽሄት የጋዜጠኞች የጠረጴዛ ዙሪያ ውይይት ቤተኛ፣ እስከ ቅርብ ጊዜ ድረስ የክፍላችን መራሀ ኤዲተር በመሆን አገልግለሻል። አዲሱን የስራ ኃላፊነት ከተቀበልሽ ስናስተዋውቅ የመጀመሪያ ነውና ዛሬ ለአድማጮች የምናስተዋውቅ በቅርቡ የክፍላችን የአሜሪካ ድምፅ የአፍሪካ ቀንድ ኃላፊ ሆነሻል። እንኳን ደስ ያለሽ። አሉላ፣ አመሰግናለሁ። እዝታ፣ እንኳን ደስ ያለሽ። እንኳን አብሮ ደስ ያለሽ። እሺ፣ ጊዜ ይስጥልኝ አ ነብዩ ግርማ፣ በርካታ ዓመታት በጋዜጠኝነት ሙያ አገልግልሃል። ሸገር ኤፍኤም ላይ ወይ አዲስ አበባ የተሰኘ የራዲዮ ፕሮግራም አለ፣ በዚሁ ርዕስ የሚጠራ ወርሃዊ መጽሔትም ታዘጋጃለች። የበርካታ ዓመታት የጋዜጠኝነት ልምድ አለ የጋዜጠኞች የጠረጴዛ ዙሪያ ውይይታችን ሐሰተኛ ወሬዎች ላይ ያተኮረ ውይይት በቅርቡ አድርገን ነበረ ከሌሎች የሙያ አጋሮቻችሁ ጋር። የዛሬውን ከዚያ ተከታይ ተደርጎ መታየት የሚችል ነው። ተደራራቢ ቀውሶች ውስጥ እያለፍን ነው። በዓለምም ደረጃ መሰል ሁኔታ ይንጸባረቃል። በኢትዮጵያ በተደጋጋሚ ደረሱ ሁከቶች ያለምን ያለሆነው ቀየረ የኮቪድ-19 ወረርሽኝ አሁን ደግሞ በስኒው ኢትዮጵያ የተካሄደው ወታደራዊ ግጭትና እርሱንም ተከትሎ የሚታዩ አንዳንድ ሁኔታዎችን ጨምሮ ለየት ባለ ጊዜ ውስጥ እያለፍን ነው። እስኪ አንደኛው ላስቀድምና ኮቪድ አስራ ዘጠኝ ኢትዮጵያ አይመለከታቸውም ወይ እያል ቀልድ የሚመስል ነገር ግን ያሳሰባቸው ሰዎች የሚያነሱት ጥያቄ እናያለን። በኮቪድ አስራ ዘጠኝ ውስጥ ማለፍ ራሱ ሕይወትም የኑሮ ዘይቤ፣ ያሰራር ሁኔታም በእጅጉ የተቀየረበት ነው እና አቶ ሙክሪያ ከአንተ ልጀመረ በኢትዮጵያ ምን ይመስላል ኑሮ በኮቪድ ውስጥ? እሺ ኑሮ በኮቪድ ውስጥ እንደምታውቀው እንደ ማንኛውም ኢንዱስትሪ እንደ ማንኛውም ሁኔታ ህይወታችንን የተፈታተነ ነው። እጅግ በጣም አስቸጋሪ ሁኔታ ነበር። በተለይ የመጀመሪያው አካባቢ ከባድ የሆነ ድንጋጤ ነበር። በእኔ በኩል ምናልባት ከዚህ በፊት የግሬፕ በሽታ መርስያዘን ወልደ ቂርቆስ በጻፉት መጽሐፍ ላይ ታስታውስ እንደሆነ በጣም ከባድ እንደሆነ እና በየመንገዱ ሁሉ ሰው እንደሚሞት አስክሬን መቅበሪያ ቦታ ሁሉ እንደጠፋ የሚገልጽ ነበረ እና እኔ እንደውም ከዛ የባሰ ሁኔታ ይገጥማል ብዬ ጠብቅ ነበረ እና በጣም አስደንጋጭ ነበር። በተለይ ደግሞ ሚዲያውን በምታይበት ጊዜ እንደ ማንኛውም ኢንዱስትሪ ሚዲያውም ከፍተኛ የሆነ የአሰራር ተጽዕኖ ላይ ወድቆ እንደነበር አስታውሳለሁ። መልካም እንደነበር ብለሃል። ነቢዩ ወደ አንተ ልምጣ። በኮቪድ-19 ወረርሽኝ ውስጥ የኑሮ ዘይቤውንም የአሰራር ሁኔታንም ጨምሮ በየዕለቱ በስራህ እንደሚታዘብ ሰው በፕሮግራሞቻችሁም የኮቪድ-19 ወረርሽኝን እንደሚዘግብ ትምህርታዊ ፕሮግራሞችን እንደሚያቀርብ ሰው ምን ታዘብክ? በመገናኛ ብዙኃን ውስጥ የቱን ያህል ትኩረት ሰጥቶታል? አሁን መላላቱና ሰውም ግዴለሽነት ጠባይ እያሳየ ነው የሚባልበትን ርቀት እንሰማለን፣ ባለሙያዎች ይነግሩናል። እንደ ጋዜጠኛ ያንተን ትዝብት ንገረን እስኪ። እንግዲህ ያው ኮቪድ ከጀምረ ወይም ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም ትተናልም በስርዓት ምንድነው። እንደግለሰብ ሰዎች ያልተኛ ሊሆኑ ይችላሉ። እንደ ማህበረሰብም ይሄ ባህሪ ሊመጣ ይችላል። እንደ ሀገርም ሊመጣ ይችላል። እንደ መንግስትም ሊመጣ ይችላል። እንደ ሚዲያም ይሄን ነገር የታዘብኩት የነበር ነገር የለም፣ የባሰ ነገር ነው ያለ። ግን የባሰውን ነገር የምናውቀው አይመስለኝም። ለምን? ብዙ ነገሮች እኛ ሀገር አይለም አናውቀውም። ለምሳሌ ኮቪድ ምን ያህል በመጠን ጎድቶናል ብንል፣ ግዛት በምን መጠን እንደጎዳን መናገር የምንችል አይመስለኝም። ስለዚህ እነዚህ ነገሮች አብረንም እየኖርን ስንሄድ እየተለማመድን ነው ስለመሰለን የጉዳቱን መጠን ስለማናውቀው ነበር የምንለው ነገር እናነሳለን እንጂ ብዙ ነገሮች እየተባባሱ ያሉ ነው የሚመስለኝና መጀመሪያ ላይ እንደ ሚዲያ እንሰራቸው የነበሩ ነገሮች አሉ እኔ ምናልባት እንደ ሪፈረንስ ሸገርን መውሰድ ይችላለሁ እንግዲህ ሁሉም ነገር የጀመረ ሰሞን በቃ ስሜቱም ስለነበር በደንብ ስራዎች ይሰሩ እንደነበር ነው የማስታውሰው ለምሳሌ ፐብሊክ ሰርቪስ አናውንስመንት የህዝብ አገልግሎት መልዕክቶች በተከታታይ እንጠቀም ነበረ ሸገር ኒውስ ሪስኬጁል አድርጓል ለምሳሌ በቀን ሶስት ጊዜ ነበር፣ ጠዋት፣ ቀን፣ ማታ የነበረውን በየሁለት ሰዓት ዜና የማቅረብ ነገር አሁንም አላቸው። ግን ለዛ ምክንያት የሆነ ኮቪድ ነበር። በየሁለት ሰዓቱ የኮቪድ መረጃ ይሰጥ ነበረ። ሁሉም ፕሮግራሞች ከዛ ቀድሞ እንግዲህ ከሕክምና ጋር የተገናኙ ነገሮች አልነበሩ። ኮቪድ ከመጣ በኋላ በሁሉም ፕሮግራሞች ይሄ ነገር በስፖርት ጭምር አድሬስ እንዲደረግ ሰፊ ሙከራ ይደረግ ነበረ። በኋላ ህዝቡን የመልመድ ነገር ሲያሳይ ከህዝቡ ጋር እንግዲህ ሚዲያውም መንግስት ማለት ይችላለው እንዳገርም ሁላችንም የመለማመድ ነገር አሳይተናል፣ እና አሁን ኦልሞስት የለም ማለት ይችላል። ቅድም ስለማናውቀው ሰብስታንሽት አናደርገውም የሚለውን ነገር ያነሳሁት ቁጥሮቹ ቁጥር ብቻ ነው። በአብዛኛው የምንሰማውም የምንናገረውም እና ቁጥሮቹ ምን ማለት ናቸው? ሁለት ሰው ሞተ ስንል ሁለት ሰው አንድ ሰው ስንት ነው ራሱ እና መኪና አደጋው ላይ የምናየው ነገር በየቀኑ ይዘገባል። በየቀኑ የምንዘግበው ቁጥር ነው። እና አንዳንዴ በጣም ከመደጋገሙ የተነሳ የሚያልፈው የሚጎዳው ሰው ሰው አይመስለን፣ ቁጥር ነው የምንቆጥረው። ቁጥር ከቁጥሩ ጀርባ ብዙ ነገር አለና እና እነዛን ነገሮች አውጥተን ሂውማን ስቶሪስ ካላየን በስተቀር አደጋው ጉዳቱ የሚሰማን አይመስለኝም። እና ኮቪድ ላይም ልክ የመኪና አደጋውን አይነት ነገር ነው እየተመለከትን ያለነው። አሁን ቁጥር ነው የምናየው ቁጥሩ እያደገ ሄዳል፣ እያደገ ሄዳል። ግን የዚህ ቁጥር ትርጉም ምንድን ነው? በደንብ አናላይዝ አድርገን ስለማናየው እሱ ይመስለኛል የለመድ ነው እንዲመስለኛል። መልካም የለመድ ነው ነው አልተመዘነም፣ ቁጥር ብቻ መስሏል ብለሃል። በጣም አስፈላጊ ቁም ነገሮችን ያነሳችሁት የምትመለከቱትን እየኖራችሁ ያላችሁበትን ጨምሮ ምናልባትም ባለሙያዎቹ ጨምረው እንደሚገልጡት ይሄ ቁጥር ራሱ የተመዘነው በውስን መሆኑ የምርመራ ሂደቱ ፍጹም ትክክለኛውን አሃዝ የማያመላክት መሆኑ ሲታከልበት አሁን ካላችሁት የቱን ያህል እንደከፋ መገንዘብ ይቻላል። ትዝታ ወደ አንቺ ልመጣ ነው። ዩናይት ስቴትስን የምሰለ ታላቅ ሀገር እጅ የሰጠበት የሚመስል ከሶስት ሺህ ሰው በላይ በየለት የሚሞትበት ሁኔታ ውስጥ ስላለን አንድ አመት እየተቃረበ ባለው ጊዜ ውስጥ የአሰራርም የኑሮም ሁኔታችንም ከመሰረቱ ስለተቀየረ የታዘብሽውን ይዘሽ አዲስ አበባ ስትደርሺ አስደንጋጭ ነው ነው የሚባለው። ብዙ ሰው እዛ ሲደርስ የሚያየው የሚጠብቀውና ሆኖ የሚመለከተው ያለመጣጣሙ፣ መሰረታዊ የሆኑትን የጥንቃቄ እርምጃዎች ሰዎች አያደርጉም። እንዲያውም ኮቪድ-19 ኢትዮጵያ ውስጥ የሌለ ይመስላል እስከሚባለው ድረስ ይዘልቃል እና አንቺ እንደ እንግዳም ምን ታዘብሽ? ጎላጎላ ብሎ የታዩሽ የትኞቹ ናቸው? እሺ፣ አሉላ አመሰግናለሁ። እንግዲህ ያው እኔ የሁለት ሀገር ሰው ነኝ። ነብዩ ያለውን እንደው ትንሽ ለማጠናከር ያህል የቁጥጥሩ መላላትና የመላመዱ ነገር ዓለም አቀፋዊ ይመስለኛል። ወደ ኢትዮጵያ ጉዳይ ሳልገባ ኮቪድ የሚሰራጭበት ምክንያት እዚህም ዩናይትድ ስቴትስ በጣም ብዙ ችግሮች ነበሩ። ማስክ ማድረግ እንደ ፖለቲካ የሚያዩ ማህበረሰቦች ነበሩ። አሁን አስተዳደሩ ሲለወጥና ሌላ መሪ ሲመጣ ማስክ ማድረግ ግዴታ ነው የተደረገው እንደምታውቀው አሉላ። ስለዚህ ያንን ማስክ አናረግም ከሚለው ጨምሮ መላመድ ነበረ። እዚህ ዩናይትድ ስቴትስም ቢሆን መጀመሪያ ሰሞን እንደ ትዝ እንደሚልህ እኛም ማርች አስራ አምስት ከዛሬ ጀምሮ ከቤት ነው የምትሰሩት ስንባል ከሱም አስቀድሞ በየዕለቱ ፕሮግራም እናቀርብ ነበረ፣ አንተም እንደምታውቀው። ከዛ አሁን እኛም ከቤት መስራቱንም ተላመድን፣ ብቸኝነቱንም ተላመድን። መሳሪያዎቹ ጋር በጣም ብዙ ችግሮች ነበሩን። ከዛ ጊዜ በፊት እኔ ቁጭ ብዬ ለብቻዬ ከአንድ ክፍል ሬዲዮ ብሮድካስት እናደርጋለን ወይንም የዌቡንም ሌላ ሌላውንም ስራ እንሰራለን ብዬ አስቤ ያልነበረም አሁን ሁሉን ነገርም ተላምደናል። እንደ ማንኛውም የሰው ባህሪ ነው። ወደ ኢትዮጵያ የጠየከኝ ስንሄድ ከዚህ ስንሄድ ትልቅ ዝግጅት ነበረ። ምርመራ መደረግ እንዳለበት ኮቪድ እንደሌለብን የተመረመርንበትን ወረቀት በእጃችን ይዘን በሰባ ሁለት ሰዓት ውስጥ እንድንገባ ነበረ የተባለው። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ፣ የፊት ሽፋን አልቀረ ተሸክመን ነው እና የሄድነው ከዛ ወርደን ከቦሌ ጀምሮ ሰው ጋራ ስንቀላቀል ያለው የሕዝቡ ጥንቃቄ በጣም በጣም በጣም ላልቶ ነው ያየ ነው እና አንዳንድ ጊዜ ከውጭ የመጣ ሰው አንዳንድ ነገር ሲያደርግ እንደውም ጉረኛ የሆነ ይመስላልና፣ ኧረ ይሄን ነገር እንተው አንልበሰው ይሄንን ነገር ማስኩን ሳይሆን ይሄ ፊት ላይ የሚደረገውን በጣም በፍርሃት ርና ይሄድ ነው። ቀለል ያለ ነበረ። ሰው እንደውም ይቀልዳል እንደ ለምን አታረጉም ማስክ ስትል እኔ እኮ ይዞኝ የለቀቀኝ ይመስለኛል፣ ወይም እንደዛ አይነት ነገር ብዙ ሰው በእውነቱ። አንዳንዶቹ በጣም ጥቃቅንና ምንም ጊዜም የማይወስዱ ነገሮች ናቸው ልብ ተብለው ከተደረጉ። አሁን ለምሳሌ ብዙዎቹ ጋር እኮ ማስክ ታያለ፣ የፊት ጭንብሉን ታያለ። ነገር ግን በትክክል አይደለም የሚደረገው ይሄ ብዙ ጊዜ በተደጋጋሚ ተብሏል። አንዳንዶቹ አገጫቸው ላይ ነው የሚያደርጉት፣ ከአፍንጫቸው ዝቅ አድርገው አፋቸው ላይ ነው የሚያደርጉት። አንዳንዶቹ ደግሞ ወይ በእጃቸው የሚይዛሉ። እንደዛ በምናደርግበት ጊዜ ሙሉውን መከላከያ እንደማናደርግ ለራሳችንም ብቻ ሳይሆን ደግሞ ቫይረሱ ካለብን ሌሎችንም ሰዎች ደግሞ ለጉዳት እንደምናጋልጥ እሱ በአንክሮ መነገር አለበት። አንድ እሱ ነው። ለምሳሌ አሁን ራይድ የሚባሉ አሉ። እዛ ውስጥ ስትገባ አሽከርካሪዎቹ ጥቂቶቹ ናቸው የሚያረጉት። አንድ ጊዜ ለምሳሌ የመሳፈር እድል ነበረኝና የኋላው ማያ መስታወት ላይ አንጠልጥሏታል ማስኩን እና በርከት ስላልን ፊት የመቀመጥ እድል ነው እና የገጠመኝ። እባክህ ማስክህን አርግልኝ አልኩት ከመግባቴ በፊት። ማዘር እርሶ እኮ አርገዋል፣ አያስፈልግም እኮ እርሶ ካረጉ በቂ ነው። እናንተ አርጋችኋል በቂ ነው። ሁሉ ሰው ማድረግ እንዳለበት ነው አደለ? እንግዲህ ከዚህ በሽታ እንድንድን ከተፈለገ ሆቴል ውስጥ ለምሳሌ ዝግጅቶች ይኖራሉ። ሆቴሎቹ ስርዓቱን ይጠብቁና ይሄንን የኮቪድ መከላከያ ፕሮቶኮል ተከትለው በፊት ከሚያቀርቡት ወንበር በግማሽ አርገው ግማሽ ነው እዛ ቦታ ላይ የሚያስቀምጡት ግን ሰዎች ተነስተው ሄደው እርስ በርስ ቁጭ ብለው ማስካችኖም ዝቅ አርገው ሲያወሩ ታያለህና፣ ይሄ እንግዲህ ከባህላችንም ጋር የተገናኘ ይመስለኛል። ጊዜ ይፈጃል። ስርስተ የሚሰድና ተደጋጋሚ መረጃ ፍሰት ያስፈልጋል ብዬ ነው እኔ የማምነው። መልካም አመሰግናለሁ። ትዝታ፣ ወደ ሌላ ሬስ ከመሻገሬ በፊት በሶስታችሁም ምላሽ ውስጥ የተንጸባረቀ አንድ ነጥብ ብንወስድ ምናልባትም አይነተኛ በሚሰኝ ደረጃ ሰዎች ራሳቸውን እና የሚወዷቸውን ከዚህ አደጋ ለመጠበቅ የሚያደርጉት ጥረት ጨርሶ የተተወ የሚመስልበት ነው። ከዛ አንጻር መኩሪያ ቀደም ብለህ ነበር የሚል ቃል ተጠቅመ። በነቢዩም በትዝታም ትዝብቶች ውስጥ ይኸው መሰል ሁኔታ ተንጸባርቀዋል። ባለፈው ሳምንት ኢትዮጵያን ሁኔታ የተከታተለ ውይይት ላይ እንደተመለከትኩት የሟቾች ቁጥር ጨምሯል። በዚያችው ውስን በሆነች መለኪያ ከመቶ ሚሊዮን በላይ ሰው ለሚገኝበት ከሁለት ሚሊዮን አላለፈ የጤና ምርመራ የተደረገለት ሰው። ከዚህ አንጻር ስራ ማቆምን ሌሎች ሌሎች ከባድ ነገሮችን ብንተው እንኳን ታላቅ ሩጫን የመሰለ የግድ መደረግ የሌለበት በግድ የለሽነት ተደርገዋል። ሌሎች ማህበራዊ ስብስቦችም እጅግ ቁጥሩ የበዛ ሰው ሲገኝበት አይተናል። መንግስት ባለስልጣናት እናያለን። ጤና ጥበቃ ማሳሰቡ፣ ሁኔታውን መግለጹ አላቆምም። ለውጥ ማምጣታቸው የተዋወቀ የፊት ጭንብል ማድረግ፣ ርቀትን መጠበቅ። እንዴት እነኚህ መሰረታዊ ነገሮች ላይ ድክመት ሊታይ ይቻለ? ይሄስ ድክመት አያስከፍለንም ወይ? አዎ፣ ባለፈው ዓመት ገና በሽታው ጀመረ ሲባል የነበረን አስተሳሰብ እና እንደገና ደግሞ በባለስልጣናት ደረጃም በሚዲያም ደረጃ የተሰጠው ትኩረት በእውነት በጣም ጥሩ ነበረ መጀመሪያው አካባቢ በተለይ ጤና ሚኒስትሯ በየጊዜው መረጃ ይሰጡ ነበር ምክንያቱም እሳቸው ናቸው በጣም ኦቶሪቴቲቭ የሆኑ ሰው እና እሳቸው ይሰጡ ነበር እሳቸው ከሰጡ በኋላ በተለይ ሚዲያዎች ቅድም ነብዩ እንዳለው በስፖርት ፕሮግራም እንኳን ሳይቀር የተለያዩ መረጃዎች በኮቪድ ላይ ይሰጡ ነበር። ከዚያ በኋላ ግን ያው የመላመድ ሁኔታዎች መጡ። እንደገና ደግሞ ቅድም ያነሳው በተለይ ባለስልጣናት የበለጠ እንደውም እነሱ ምሳሌ መሆን የሚገባቸው ሰዎች። እኔ እንደውም አንድ ባለስልጣን አሉ፣ በጣም ከፍተኛ ባለስልጣን ነው። አንድም ጊዜ አድርጎ አይቼው አላውቅም። ለምሳሌ ሰላማዊ ሰልፎች ሲደረጉ፣ ንግግሮች ሲደረጉ፣ እንደዚህ አይነት አይቼ አላውቅም። ሰርግ ላይ ብትሄድ ለቅሶ ላይ ብትሄድ በአሁኑ ጊዜ ሰዎች እየቀበርን ነው። በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም፣ እየሞትን መሆናችንን እያወቅን አይደለንም እና አንዱ እኔ በሚዲያው በኩል የማየው ሚዲያው ወደ ታች ወርዶ የበሽታውን መጠን፣ እንደገና ደግሞ በበሽታው የተያዙ ሰዎች የሞት ሁኔታን ይሄ ቅድም ያለው ነው ነብዩ ሂውማን የሆነውን ማዕዘን ያሳየን አይመስለኝም። እና በየቀኑ ስድስት ሺህ ተመርምረው ስድስት መቶ ተገኘባቸው ይላል። ምንም አይናገርም። ወደ ታች ወርደ የሰው ህይወት ውስጥ ገብተህ ስታሳይ ነው ሰው ልቦና ውስጥ ገብቶ ልክ ነው እንዲህ ማድረግ አለብኝ መጠንቀቅ አለብኝ የሚለው። እና በመጀመሪያው አካባቢ የነበረው የሚዲያ አቀራረብ በእውነት በጣም የሚገርም ነበረ በጣም የሚያስደንቅ እነ ነቢዩ ራሳቸው ቋሚ የሆነ ፕሮግራም ይዞ ብዙ የሰራበትን እኔ ያስታውሳለሁ። ሌሎች ሚዲያዎች እንደዚሁ። ስለዚህ አሁን እየተላመን ግን እየሞትን መሆናችንን እንኳን ሳናውቅ ዝም ብለን እንዲሁ ሜዳ ላይ ያለንን ይሄን ድብቅ ጠላት ነው። ድብቅ ጠላትን ደግሞ እንዲህ መዋጋት እጅግ በጣም አስቸጋሪ ነው። መለወጥ ያለበት ይመስለኛል። መልካም የሞትን መሆናችንን ያወቅን አይመስልም። በዚህ ሰዓት ይህም ፕሮግራም የሚከታተሉ አድማጮቻችን እርስ በርሳቸውም በያሉበት እንዲወያዩበት እንጋብዛለን። የኮቪድ ነገር የሩቅ የሌሎችና የማይመለከተን ሳይሆን የሁሉም መሆኑን አሁንም ያለ መሆኑን ማስታወስ ብቻ ሳይሆን በተጨባጭ ግለሰቦች በየራሳቸው በሚያደርጉት ጥንቃቄ የሚዳን ነው እና እስኪ ወደ ሌላ ርዕስ ልውሰዳችሁ። ቀደም ብዬ በመግቢያዊ በርካታ ቀውሶች ውስጥ እያለፍን ነው ብያለሁኝ ምናልባትም በቅርብ ጊዜ ታሪክ ውስጥ በተደጋጋሚነቱ ተደራራቢ ሁከቶች የመታየታቸው ሁኔታ ምናልባትም ያልተለመደ አዲስ የሚሰኝ ነው። በዚህ ሁኔታ ውስጥ ጋዜጠኝነት የሚጫወተውን ሚና እንመልከት። እስኪ ተጨባጭ መረጃ ላይ ያተኮረ እውነተኛ፣ ሚዛናዊ ዘገባ ማድረግ የሙያው መርሆች የመሆናቸውን ያህል ዛሬ ዛሬ በሀገር ውስጥ ብቻ ሳይሆን ከሀገር ውጭም በተለይ ኢትዮጵያን የሚመለከቱ ዘገባዎች ላይ አወዛጋቢ ነገሮችን እየተመለከትን ነው። የአገር ውስጥ ሚዲያዎች የቱን ያህል በኃላፊነት ይዘግባሉ? የቱንስ ያህል እውነቱን የማቅረብ እድል አላቸው? እድል የምለው በቦታው በስፍራው ተገኝቶ የመዘገብ ሁኔታም ራሱን የቻለ ገዳቢነት ስላለው እስኪ ደግሞ እሱን እንመልከት። ነቢዩ፣ ወደ አንተ ልምጣ። የሚዲያው ችግር እና ያንዳንዴ ሚዲያውን የሀገራችን ሲምቦል አድርጌ ያስበዋል። በቃ ሀገሪቷን ነው የሚመስል ብዙ ብስብስብ ነገሮች አሉበት። ለምሳሌ ሚዛናዊ የሆነ መስራት ይቻላል አሁን ባለው ሲቹዌሽን አንድ ጥግ ውስጥ መቅር። አክቹዋሊ በፊት ሁለት ብሮድ ካምፕ ነበረ ሚዲያው ላይ። አንድ ቅልጥ ያለ የመንግስት ደጋፊ በአንድ በኩል ታገኛለህ። ፕራይቬት የምትለው ደግሞ ሌላኛው ጽንፍ ላይ ሄዱ። ሁለት ካምፖች ነበር የምናየው። መሀል ላይ ብዙ ታናይ። አሁን ሁለት የነበረው ኤክስትሪም ወደ አራት ኤክስትሪም ያደገ ይመስለኝ። ያለ እንግዲህ ፊት ተቃዋሚና መንግስት ወይም ገዢ የምትለው ፓርቲ አለ። ሁለቱን የሚደግፉ ሁለት ጽንፎች ነበሩ። አሁን ከዚህ ከዘር ከብሔር ጋር የተገናኘውን ይሄ ፕሮ ፌዴራሊስት የምትለው አይነት ጽንፍ ወይም ደግሞ ጽንፈኛ የሆነ ብሔርተኝነት የሚያራምዱ ሚዲያዎች ቢዲያዎች አሉ። የዛኑ ያህል ደግሞ አንድነት የሚለውን ነገር ጽንፍ ድረስ ወስዶ የማሰብ ነገር አለ እና አራት ኤክስትሪሞች ናቸው እና እንደ ፈተና ማየው እዚህ ውስጥ ሆኖ መሀል ላይ ሆኜ ልስራ፣ መሀል ላይ ሆኜ ልጫወት ማለት ሚዲያው የተሰገረ ይመስለኛል። ስፔሻሊ ፕራይቬት ሚዲያው ላይ ይህን ችግር በደንብ አያለ ፕሪንቶቹ ላይ የተወሰነ በራሳቸው መንገድ የመስራት ሁኔታ አለ። ግን ቀድሞ በነበረው ሲትዌሽን ለምሳሌ ብሮድካስት ላይ ፕራይቬት የምትለው ነገር አልነበርም። ከተወሰነ ጊዜ ወዲህ ግን ብሮድካስቱ ላይ የግል የሆኑ ሚዲያዎች ተቀላቅለዋል። ይሄ እነዚህ ሚዲያዎች ግን መረጃ በትክክል አክሰስ እያደረጉ ነው ወይ በትክክል እያገኙ ነው ወይ ብለን ካሰብን አሁን በአብዛኛው ሶርሱ ከተወሰነ መንገድ ነው የሚመጣው። ስለዚህ የመንግስትና የፕራይቬት የምንለው ሚዲያ አሁን ቦርደር ሁሉ ያለው አይመስልም። ኢንቲቪ ላይ የምትሰማውን መረጃ ሸገር ላይ ልሰማው ትችላለህ። ሸገር ላይ የምትሰማውን መረጃ ሶርሱ ራሱ በአብዛኛው አሁን ከኢትዮጵያ ዜና አገልግሎት ጋር ሆኗል እና ትንሽ ፈተና ውስጥ ያለን እና ይመስለኝ። መልካም ትዝታ ወደ አንቺ ልምጣ። ቀደም ብለን እንደጠቀስ ነው በቅርብ ጊዜ ለአጭር ጊዜም ቢሆን የሄደሽ ኢትዮጵያ ውስጥ ያለውን የታዘብሽን ጨምሮ በዕለት ተዕለት ስራችንም የምንመለከተው አለም አቀፉ መገናኛ ብዙሀን የሚዘግቡበትንም በስራችንም አጋጣሚ ፈተናዎችን እንደ አንድ ዓለም አቀፍ ሚዲያ የምንታዘባቸውን የሚገጥሙን ጨምረሽ በእነኝህ ተደራራቢ ቀውሶች ውስጥ የጋዜጠኝነት ሊጫወት የሚገባው ሚናና በእርግጥ እየተጫወተ ያለውን እንዴት ትመዝኛለሽ? እሺ፣ አሉላ ኢትዮጵያ ውስጥ ያለውን የመገናኛ ብዙሃን ችግርና በተለይም ደግሞ ይሄ ፌክ ኒውስ የሚባለው ወይንም የፈጠራ ወሬ አገርን እስከሚያናጋድ መድረሱን ለማወቅ በጣም ቀላል ነው ለማንም ሰው። አገር ውስጥ መሆን አይጠይቅም። እኔ ምንጩ አሁን አቶ መኩሪያ ያሉት የመረጃ ፍሰት ችግር ይመስለኛል። መንግሥት አገር ውስጥ መገናኛ ብዙኃንን ነፃ አድርጌያለሁ ብሏል። የመረጃ ፍሰቱን ግን ነፃ አላደረገም። የግል ችግር ሊኖር ይችላል፣ ምን እንደሆነ ባናውቅም። ግን በተወሰነ ሚዲያ ነፃ ነው የሚባልበት አገር አሰራር ሳምንታዊ የሆነ ጋዜጣዊ መግለጫ ወይንም ዝም ብሎ ደግሞ ባለስልጣን ቆሞ ተናግሮ የሚሄድበት ሳይሆን ጋዜጠኞች ጥያቄ ጠይቀው መልስ የሚያገኙበት ከዜናው በስተጀርባ ያለውን ነገር ጎልጉሎ የሚያወጡበት ስርዓት መኖር አለበት። ያ ነው መጀመሪያ ችግሩ። ተደጋግሞ እንደሚነገረው ሐቀኛው መረጃ በማይኖርበት ጊዜ ፈጠራ ሁል ጊዜ ከፍተኛውን ቦታ ይይዛል። ከዛ በተረፈ ሚዲያ የገዢ ደጋፊ ወይንም ተቃዋሚ፣ የብሔር፣ የምን የአንድነትና ፌዴራሊስት መሆንም አልነበረበትም። ጋዜጠኛ የራሱን ስሜትና የፖለቲካ አጀንዳ ማራመድ ሳይሆን እንደምታውቁት፣ ከጉዳዩ ነፃ ሆኖ ምንጮች ላይ የተመረኮዙ ትክክለኛ የሆነ መረጃ እና ከሁሉም በኩል ሀሳብ የተካተተበት ለህዝብ ማድረስ ነው እንጂ የዘር ወይንም ደግሞ የአንድነት ደጋፊ ወይንም ደግሞ ፌዴራልስ የሚለውን አጠናቆ ነበረ ለህዝብ ማቅረብ የነበረበት። ይሄ የሚስተካከልበትን ዘዴ ነው መፈለግ ያለብን። ለአጠቃላይ ውጪ ሆነው አገሪቱን በኢንፎርሜሽን ለሚያናጉ ሰዎችም ዋናው መረጃ መስጠት ነው የመንግስት ኃላፊነት ግዴታ ነው። ይሄ መረጃ ለህዝብ መሰጠት አለበት። እና ጋዜጠኞች ይሱ ከተባለ በትክክል ጠይቀው መረጃውን ለህዝብ ማድረስ አለባቸው። እና ይሄ ነው የኔ ሀሳብ። መልካም እያነሳናቸው ርዕሶች በርካታ ናቸው። ምናልባትም ተያይዘው የሚነሱ ተዛማች ርዕሶች አሉ። ነገር ግን ከጊዜ አንጻር እዚህ በአንድ ክፍል የጋዜጠኛዎች የጠረጴዛ ዙሪያ ውይይታችን የሚገባደዱም አይደሉም እና በዚህ ችግር ውስጥ አይተዋል የሚባሉት አሁን በእናንተ የተነሱት እንኳን በርካቶች ናቸው። እንደ ሀገር የእነኝህን ችግሮች መንስኤ በቅጡ ተረድተናል? ከተረዳን እነኝህ ሁሉ ፈተናዎች በተደቀኑበት እነኝህን ችግሮች ለመቅረፍ ዝግጅት አለ ወይ? ከሆነስ መፍትሄ ለማምጣት አንድ ሁለት ሶስት ተብሎ የሚደረግ ሙከራ መንገድ አለው ወይ እንዲሁ በስሜት በግምት ከመንቀሳቀስ ባሻገር መልከ ብዙ ፈተናዎች ያሉባት ሀገር ጎዳና የኑሮ ዘይቤን የሚቃኙ ትዝብቶችና የጋዜጠኝነት ሚና በውይይታችን ትኩረት የምናደርግባቸው ጭብጦች ናቸው አድማጮች የጠረጴዛ ዙሪያ ውይይታችን አላበቃም። ተከታዩን በሚቀጥለው ሳምንት ፕሮግራማችን እናቀርባለን። ለአሁኑ ግን ሶስቱን እንግዶችን የአዲስ አበባ ዩኒቨርሲቲውን የጋዜጠኝነትና የኮሚኒኬሽን ትምህርት ቤት መምህሩን ረዳት ፕሮፌሰር መኩሪያ መካሻል፣ ሸገር ኤፍኤሙን የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራው መጽሄት አዘጋጅ ነብዩ ግርማ፣ እንዲሁም የአሜሪካ ድምፅ የአፍሪካ ቀንድ ክፍል ኃላፊ ዝታበላቸውን አመሰግናለሁ። አሁን ወደ ተከታይ ዝግጅት ነው የምናልፈው። በዚህ የሚሊዮኖችን ሕይወት ከመሰረቱ ያናጋና ያፈነገጠ የኑሮ ዘይቤ እንድንከተል ያስገድድን ዓለም አቀፍ ወረርሽኝ ባለበት ዘመን ውስጥ ኑሮ የሚጠይቀውን ከቀድሞ ጥፍ የሆነ ዋጋ ለመክፈል መፍቀድ ግራ በሚያጋባው ጊዜ ውስጥም በሙያቸው አንዳች ሰርተው የተገኙ ወይም የቀሰሟቸውን ለየት ያሉ ክህሎቶች የሚያጋሩንን በእንግድነት የምናስተዋውቅበት ፕሮግራም ነው። ለምሽቱም ቀደም ብዬ በመግቢያ ካስተዋወቁት ከኮምፒውተር ምህ እንደ ስናው መምህርና ደራሲ ዶክተር ዋልተ ንጉስ ዳርጊጋ ወደምናደርገው ምጥን ወገን ናምራ። ዶክተር ዋልተ ንጉስ ዳርጌ ከረጅም ጊዜ በኋላ መልሰን ተገናኝተናል። በቅድሚያ እንኳን ወደ ዝግጅት ክፍላችን ብቅ አል እንኳን ለቆየኛ ሉላ አመሰግናለሁ ስለጋበዝከኝ። እንግዲህ እንኳን ብቅ አልክ። ቀደም ሲል በምስል ተከስተህ ነበር እና ስቱዲዮ በአካል የመምጣት እድልም ነበር። የቪዲዮ ቃለ ምልልስ የማድረግ እድል ገጥሞናል። አድማቾቻችን በዚህ ሰዓት ይህም ፕሮግራም የሚከታተሉ ከአንተ ጋር የነበረንን ዘለግ ያለ ቃለ ምልልሳችን የማየት እድል ያገኛሉ በድረገጻችን እና እንዲሁም በኢንተርኔት ከመጨረሻ መጽሐፎች አንዱ የሆነው ሪዝን ፎር ላይፍ ወድ ዴ ቢሊቭ የሚለው እና አራት ስለ ህይወት ያላቸውን አመለካከት የዳሰሰበት ነው። ብዙ ጥናት የሰራበት መጽሐፍ ነው። ዛሬም ብዙዎች ኖራቸው የሚከታተሉ ይመስለኛል። ታዲያ ዛሬ ምክንያት በዚህ በዘመነ ኮቪድ ኮቪድ አስራ ዘጠኝ ህይወት መንገዳችን በቀየረበት ጊዜ ውስጥ ፕሪንሰስ መርሳቤል ልእልት መርሳቤል በሚል ታሪክ ቀመስ መጽሐፍ በኮቪድ ህይወት በተቀየረበት ጊዜ ውስጥ በጭንቀትና በሚያሳስቡ ነገሮች ብቻ የሚመሰለው፣ ውስጥ መልካም ስራዎች የሚሰሩ ሰዎች እንዲህ እንዳንተ ሲገጥሙ ስራውንም አጋጣሚያቸውንም እንድናይጋብዛል እና አንተ ጥሩ አድርጌ የተጠቀምክበት ይመስላል። እስኪ ስለ መጽሐፍ ትውውቅም ከመድረሳችን በፊት እንዴት ነበረ ያለፈው አንድ አመት የተቃረበ በኮቪድ ውስጥ ያሳለፍነው ጊዜ ለአንተ፣ ለቤተሰብ፣ ለስራ? አዎ፣ ኮቪድ መቼም የሁላችንንም ህይወት በጣም በእጅጉ የቀየረ ክስተት ነው። ለእኔ ፐርሰናሊ ግን ብዙ አፌክት አድርጎኛል ማለት አልችልም። ድሮ የምሰራቸውን የምወዳቸው ነገሮች እየሰራሁ ነው ያለሁት። አነባለሁ፣ ጽፋለሁ፣ ስፖርት ሰራለሁ። ከቤተሰቦች ጋር ጊዜ እንዲኖረኝ በርቶኛል። በእርግጥ የገደበኝ ቦታዎች አሉ፣ ግን ከገደበኝ ይልቅ እኔ ደግሞ ሰብሬ የወጣሁባቸው ሁኔታዎች ይበልጣሉ ብዬ መናገር እችላለሁኝ። ዶክተር ንጉስ አንድ በጣም ገላጭ ቃል ተጠቅመሃል። ሰብሬ ወጥቼ ብለሃል። በአንፃሩ የኑሮ ዘይቤያችን የቀየረ መሆኑ በብዙ መንገድ ይታወቃል፣ እና ከዛ በተለየ የቀድሞ ሕይወትህን የሚመስል ነገር ማድረግ ይችልሃል። ይህ ምናልባትም ብዙዎች የሚያደርጉት ወይም ብዙዎች የተሳካላቸው አይመስለኝም። በተለይ የስራ ሁኔታ ቀይሯል፣ አብዛኛው ሰው ከቤቱ ይሰራል። እንደተረዳሁት አንተ ከቤት እየሰራ ነው የቆየኸው። ሁለተኛ እዚህ የመጣህበት ዋናው መነሻ የሆነን መጽሐፍ ጉዳይ ላይ የምትወደው ነገር የበለጠ በጥልቀት እንድትሰራ የረዳህ ይመስላል። እስኪ አጫውተን ምን አይነት አዲስ ነገር ሰጠ? አንዳንዶች አዲስ ክህሎት ያዳብራሉ ከዚህ በፊት ጊዜ ያላገኙለትን ነገር መማር ይሞክራሉ። አንዳንዶች ቀድሞ የሚያውቁትን ጊዜ ያልሰጡትን ነገር ግን የተሻለ ጊዜ ያገኛሉ። አንዳንዶች ከቤተሰባቸው ጋር ሰፊ ጊዜ ማግኘት ሊሆን ይችላል። ምን ሰጠ? ባጣነው ብቻ ሳንለካው በኮቪድ ውስጥ ምን አገኘ? ለእኔ ከሁሉ በላይ መልካም ነው የምለው ከልጆቼ ጋር ጥሩ ጊዜ ሰጥቶኛል። ልጆች ከዚህ በፊት ቀኑን ሙሉ ትምህርት ቤት ውለው ነው የሚመጡት። ማታ ግማሽ ወደ ስፖርት፣ ግማሽ ወደ ሙዚቃ ይሄዳል። ከዛ ሲመለሱ ደክሟቸው ነው የሚመጡት። ይተኛሉ። ነገ በጣም በጠዋት መነሳት ይኖርባቸው ስለነበረ፣ አሁን ያ አይነቱ ፕሬሸር የለም። በእርግጥ ኦንላይን ላይ ነው የሚማሩት። ብዙ አሳይመንት ይሰጣቸዋል፣ እሱም መጨረስ አለባቸው። ግን በአኳያው ደግሞ አብረን እንድንሆን እንድንተዋውቅ አብረን ውጮትን ቮሊቦል እንጫወታለን። የአሜሪካ ፉትቦል አለን፣ የጠረጴዛ ቴኒስ አለን እዚህ ግቢያችን ውስጥ እና ከልጆች ጋር ከዚህ በፊት ተለማመጀው በማላቀው መልኩ ብዙ ጊዜ ጣፋጭ ጊዜ እንዲኖረኝ አድርጓል። በዚህ እግዚአብሔርን በጣም አመሰግናለሁኝ። መልካም ወደ መጽሐፍህ ልወስድህ ነው። ከዚህ ቀደም በርካታ መጽሐፎችን ጽፋል። በምግቢያ የጠቆም እንዳደረግኩት የሁለት ሺህ መጀመሪያ ግድም ላይ የጻፍከው የመጀመሪያ መጽሐፍህ ጃንደረባውና የንጉሱ ሴት ልጅ ኤርሚያስ ልብ ወለድም። በሙያ አንተ የኮምፒውተር ምህንድስና ባለሙያ ነ ቴክኖሎጂን የሚመለከቱ መጽሐፍትም አሉ። ልቦለድ መጽሐፍት አሉ። ልቦለድ ያሉን መጽሐፎችም ጽፍሃል። ይሄ ግን ታሪክ ቀመስ ልቦለድ ነው። ቅድም እንደገለጽኩት እንዲያውም አማዞን ላይ በኪንድል በዛሬው ዕለት እናንተ በምነጋገርበት ሰዓት ሀያ ሁለተኛው መሆን ችሏል። በጣም የተለየ ተቀባይነት ያገኘ ነው የሚመስለው። የታተመው መጽሐፍ ገበያ ላይ ገና ሳይደርስ ነው ይሄ እየሆነ ያለውና እስኪ ንገረን ምንድን ነው? ፕሪንሰስ መርሳቤል። ልዕልት መርሳቤል የከፋን ዘመነ መንግስት የሚመለከት ለየት ያለ ታሪካዊ ልቦለድ ነው። በመጠኑ አካፍለን። እሺ። ልዕልት መርሳቤል ወይም ፕሪንሰስ መርሳቤል በእንግሊዝኛ ቋንቋ የተጻፈ 266 ገጾች ያሉት ታሪካዊ ልቦለድ ነው። መቸቱ በከፋ ኪንግደም በ ዘጠኝ ዎቹ አካባቢ ነው። በመጽሐፍ ውስጥ ያሉት ገጽ ባህርያት ንጉስ ጋሊ ሾሮጮ፣ የእሱ ሁለተኛ ሚስት እልት እና አንድ እንግሊዛዊ የሊትሬቸር ፕሮፌሰር ናቸው። እና የመጽሐፍቱ ዋና ጭብ እንግዳ ስለመሆን ነው። ሰዎች የእንግድነት ስሜት ሲሰማቸው በማያውቁት አካባቢ በማያውቁት ሁኔታዎች ውስጥ ሲገቡና ሲጣበቡ ከዛ ለመውጣት አንደኛ የተፈጥሮ ክህሎቶቻቸውን ምን ያክል ይጠቀማሉ፣ በሰዎች መካከል የሚኖሩት ግንኙነቶች ለመጥፎም ለበጎም እንዴት ወደ ሕልውና ይመጣሉ የሚለውን ነገር የሚዳስስ መጽሐፍ ነው። መጽሐፍ ገና የምታውቁ ነው። ቀደም ብዬ እንደጠቀስኩት በፍጥነት ከፍ ያለ ተቀባይነት ያገኘ ሆነዋል። በጀርመን ሀገርም እንዲሁ ለየት ያለ ደረጃ ማግኘቱን የተረዳሁት ትነግረናለህ፣ ጀርመንኛውን አማዞን ላይ እንዲሁም ከፍ ያለ ደረጃ እንዳገኘ ዛሬ ተመልክተሃል። በአብዛኛው እነኚህ ብዙም ያልተደፈሩ ታሪኮችን ነው ጥናት አድርገህ፣ የቱን ያህል በጥናት የተሰራ ስራ ስለሚኖሩም እርግጠኛ አይደለሁም። የተወሰኑትን ከአንተ ጋር በተወያየንበት ጊዜ ተረድቻለሁኝ። የከፋ ዘመነ መንግስትና አስተዳደርን የተመለከተ ያውም ልብ ወለድ ሁለተኛ መጽሐፍ መጽሐፍ ነው። እዚያው አካባቢ ታሪኮች ላይ የተመሰረተ እንዴት ሊሆን ቻለ? በተለየ ስሜት እንዴት ተሳብክለ እዛ አካባቢ ሕይወትና ታሪክ ያውም ወደኋላ ብዙ ዓመታት የሚሄድ? አዎ ከኮሌጅ እንደተመረኩኝ በ19 ዓመቴ አስተማሪ ሆኜ ወደ ቴፒ ወደምትባል ከተማ ሄድኩኝ። እኔ ተወልጄ ያደግኩት ነጌሌ ቦረና ነው። ከዛ ደግሞ በእድሜ ትንሽ ከፍ ስል አንቻሮ ወደምትባል ወሎ ወደምትገኝ መንደር መጥቼ እዛ አደግኩኝ። ቤተሰቦቼ ከቦታ ወደ ቦታ ይዘዋወሩ ስለነበረ ባህርዳር አድጌያለሁ፣ ደብረ ማርቆስ ኖሬያለሁ፣ ብዙ ቦታዎችን አይቻለሁ። ግን ከኮሌጅ ተመርቄ ወደ ቴፒ ሲመጣ በጣም ልዩ አይነት ልምድ ነው በህይወቴ ያገኘሁት። እንደዚ አይነት አካባቢ እንደዚ አይነት በተፈጥሮ ውብ የሆነ ድንግል የሆነ በጣም ሀብታም የሆነ ቦታ ከዚህ በፊት አይቻላል። ሁለተኛ ደግሞ ለመጀመሪያ ጊዜ ነፃነትን ያገኘሁት እዛ ነው። ከቤተሰቦች የቁጥጥር ውጭ ከኮሌጅ ቁጥጥር ውጭ ሆኜ የራሴ ሰው የሆንኩበት ቦታ ነው እና ያ ልዩ ኤክስፒሪየንስ ሰጥቶኛል። ከዛ በተጨማሪ ደግሞ የራሱ የአካባቢው ልዩ የሆነ ታሪክና ልዩ የሆነ መስህብ ነበረው። የከፋ መንግስት ከ1390 13 እስከ 1897 ድረስ ለ500 ዓመታት ሳያቋርጥ የቆየ ነገስታት የተቀባበሉበት አስደናቂ ክፍለ መንግስት ነበረ። በዚህ አካባቢ ታላላቅ የንግድ ስራዎች ይከናወኑ ነበረ። ነጋዴዎች ክልልና ወንዝን አቋርጠው የዝሆን ጥርስ፣ ወርቅ፣ ቡና እና ባሮች ይነግዱ ነበረ። እነዚህ እነዚህ በሙሉ በጣም የሚያስደንቁ ለእኔ እንግዳ የሆኑ ሁኔታዎች ስለነበሩ የተለየ ትኩረት ሰጥቼ ስለእነዚህ ነገሮች እንድመራመር በተፈጥሮ ወይም ደግሞ ጓጊና ጠያቂ ከመሆኔ የተነሳ እነዚህ ነገሮች በቅርቡ እንድፈትሽ አድርጎኛል። ከዛ ደግሞ አሁን ወደ ጀርመን ስመጣ ራሴ ደግሞ እንግዳ አሁንኩኝ ሌላ ከዚህ በፊት ተለማምጄ ወደማላቀው ህብረተሰብ ወደማላቀው አገር ስለመጣው እነዚህን ሁለቱን አቀናጅቼ እንግድነት የሚለውን ጭብጥ ለመጽሐፌ እንደዋናነት ወስጄ ሁለቱን አጋብቼ ጻፍኩኝ ማለት ነው። እንግድነት ባይተዋርነት፣ ራሱን የቻለ ዓለም ነው። በገዛ ተሞክሮ ውስጥ ሲመጣ ደግሞ በቅርበት እናውቀዋለን። ያን ስሜት እንዲታወቅ ከፈለግከው ለየት ያለ ታሪክ ጋር ብዙ ዓመታት ወደኋላ ተመልሰ በጥናትም ብዙ ጥናት እንደሚጠይቅ መገመት ይቻላል። ዶክተር ዋልተ ንጉስ ፕሪንሰስ መርሳቤልን በተመለከተ በይዘት ደረጃ መጽሐፍ አግኝተን አንብበን በሰፊው እንወያያለን። ብዙ የሚያወያዩ ነገሮች እንዳሉበት ከወዲሁ ተረድቻለሁ። እስኪ ስለ ጥናቶች ንገረኝ። መሰረት ልታደርግ የተጠቀምክባቸው በእነኚህ በተለይ በዚህ ዘመንና አስተዳደር ውስጥ የነበሩትን ሁኔታዎች የትኞቹን ጥናቶች የማግኘት እድል አገኘ። ታሪክ ቀመስ ልቦለድ እንደመሆኑ ከሌሎችም በተለይ የመልኩ ሰፊ ጥናት እንደሚጠይቅ ገምታለሁ። ምን ያህል በጥናት የተሰሩ ስራዎችን አገኘ? ቀደም ብለህ ካጫወትከኝ ከፕሮፌሰር ሪቻርድ ፓንክረስት ስራዎች ጨምሮ ምን ምን አይነት ሁኔታዎች ያን ዘመንና ጊዜ የሚያሳዩ ማግኘት ችለህ ነበር? በቂ የሚባሉ የምርምር ስራዎችን አግኝቻለሁ ለማለት እችላለሁኝ። በተለይ ጣሊያን ሀገር፣ ፈረንሳይ፣ ጀርመን፣ ራሻ እና እንግሊዝ ደግሞ ራሱ በኢንሳይክሎፒዲያ ብሪታኒካ ስለ ኪንግደም ኦፍ ከፋ ወይም ስለ ከፋ ዘመነ መንግስት የተጻፉ መጽሐፍቶች አሉ። በዋናነት የወሰድኩት የሪቻርድ ፓንክረስትን መጽሐፍት ዘኢትዮጵያን የሚለው መጽሐፍ ነው። ከዛ በተጨማሪ ደግሞ ሪቻርድ ፓንክረስት በርካታ የምርምር አርቲክሎችን ወረቀቶችን አሳትመዋል። ስለ የከፋኪንግ ደም ይገበያይበት ስለነበረው የገንዘብ አይነት፣ ርቀትንና ክብደትን ይለኩባቸው ስለነበሩ መስፈርቶች ጽፈዋል። እነዚህ አርቲክሎች በገበያ ላይ ይገኛሉ። እኔ ደግሞ እንደ እድል ሆኖ ይሄ መጽሐፍ የጀመርኩት በሁለት ሺህ አምስት ዓመተ ምሕረት ነው። ሪቻርድ ፓንክረስ የማግኘት እድሉ አጋጥሞኝ ነበረ። ከሳቸው ጋር ብዙ ተለዋውጠናል። ጽሁፌን ሁለት ጊዜ ሰጥቻቸው ሁለት ጊዜ አንብበውልኝ ይሄ ነገር አጋ ያድናሃል ይሄ ነገር እሱን አይመስልም፣ ይሄ ነገር የዘመን መፋለስ አለበት እያሉ የተባ ሂስ ሰጥተውኛል። እና እሳቸውም ደግሞ በግል በነበረኝ ተራክቦ ረድተውኛል። ከዛ በተረፈ ደግሞ ለምሳሌ ቅድም ይህን ነገር ከመነጋገራችን በፊት ስለ አንድ አርቲክል እያወራን ነበረ። ዘሪተርን ክራውን ቱ ኪንግደም ኦፍ ከፋ የሚል ኦስትሪያ የታተመ አርቲክል እሱም እንደዚሁ ጠቅሞኛል። እና እንደዚህ አይነት የምርምር ስራዎችን በበቂ አግቼ ነበር እነሱንም ለስራዎች ጠቅመውኛል። ዶክተር ዋልተ ንጉስ፣ ለዛሬ ይችን ምጥን የአዲስ ስራህን ትውውቅ ያደረግንባት መጽሐፍህ፣ ይልቁንም ደግሞ በዘመነ ኮቪድ 19 የሚያነቃቃ ሌሎችን የሚያበረታታ ነገር ስለመኖሩ ምክንያት አድርገን መጽሐፍ መነሻ በማድረግ በምናደርገው በዚህ ውይይት የጀመርነው ለመቋጨት መጽሐፎች በሙሉ በእንግሊዝኛ ነው የተጻፉት። አንተ የቴክኖሎጂ ሰው ነህ፣ በጥናት የስነ ጽሁፍ ሰው አይደለም፣ ግን በዝንባሌ በህይወትህ በሙሉ ስነ ጽሁፍ ውስጥ እንዳለ ግልጽ ነው። በርካታ መጽሐፎችን ጽፈሃል ሙሉ ሁሉም በእንግሊዝኛ ነው የተጻፉት የልብ ወለድ ታሪኮችም ቀደም ብዬ እንደጠቀስኩት ደግሞ ልብ ወለድ ያልሆኑ መጽሐፍትም እንዲሁም ደግሞ ትምህርት ነክ የሆኑ ሙያህን የሚመለከቱ መጽሐፍትም ጽፈሃል። ስምንት መጽሐፎች እንደት እንዴት ነው ሙሉ በሙሉ በእንግሊዝኛ ሊሆኑ የቻሉት? የአማርኛ ድርሰት የመጽሐፍ ሀሳብ ስሜትስ እንደው ብልጭ ብሎብህ ያውቃል ያውቃል አማርኛም በጣም ነው የምወደው። የአማርኛ ስነ ጽሁፎችን በደንብ ነው የማነበው። በጣም ከምወዳቸው ደራሲያን መካከል ከበደ ሚካኤል፣ ጸጋዬ ገብረመድን ይገኙበታል። አስራ ሁለተኛ ክፍል ከገባሁ ጊዜ ጀምሮ የምጽፈው በእንግሊዝኛ ነው። ለምን እንደሆነ ለመግለጽ አልችልም። እንግሊዝኛ ይቀለኛል። ሀሳቤን በጣም በቀላሉ እንዳሰፍር ኃይል ያለው ጉልበት ያለው መተጣጠፍ ወይም ፍሌክሲቢሊቲ ያለው ቋንቋ እንግሊዝኛ ሆኖ አግኝቼዋለሁ። በዛ ላይ ደግሞ ኢትዮጵያችንን ብዙ ሰዎች እንዲያውቁ አሁን ያለው በቦታ ላይ ጥሩ ስቴጅ ይሆነኛል እና ዋናው ምክንያቴ ግን ቀሎች ስላገኘሁት። ስለ አማርኛ ድርሰት ያለህን ፍቅር ገልጸሃል። ንባብህን ጥሩ የአማርኛ ድርሰቶችንም ንባብ እንዳለ ተረድቻለሁ። በእንግሊዝኛ የምጽፈው ያውም በዋናነት እንግሊዝኛ የሚነገርበት ሀገር ውስጥ አይደለም ያለው። የምትኖረው በጀርመን ሀገር ነው፣ ጀርመንኛ ነው ዋናው የስራህም የህይወትህም ቋንቋ ኢትዮጵያውያን ጋር ከምታደረጋቸው ግንኙነቶች ባሻገር ካየን ነገር ግን ከሆነ በእንግሊዝኛ ነው የምጽፈው። ለዓለም ለማስተዋወቅ ትልቁ ቋንቋ ነው። ዓለም በሙሉ የሚገዛበት የሚገበያይበት ቋንቋ ነው እና፣ ግልጽ ነው በእንግሊዝኛ መሄድህ ትልቁ መንገድ መሆኑን። ተደራሲህን ግን ማሰብ እንችላለን። በዋናነት ይሄኛውን አንባቢ ነው የማስበው። ሁሉም ሰው ሊያነብ የሚችለው እንደሆነ እንዳለ ሆኖ ማለት ነው። ኢትዮጵያዊ አንባቢዎችም እንግዲህ በእንግሊዝኛ ቋንቋ የተጻፉ ስራዎችን ማንበብ የሚችሉ ኢትዮጵያዊ መሆን አለባቸው፣ ይነስ የሚብዛም የስነ ጽሁፍ ፍቅር ያላቸው በዛ ደረጃ ነው የምታየው። እና ማን ነው አንተ መጽሐፍ በምጽፍ ጊዜ የሚታይህ አንባቢ? እንደ ደራሲ የግድ ተደራሲያን ማሰብ ግዴታ ነው። አስባለሁኝ። እንደውም አሁን አንተ እንደሱ ስትለኝ ይገርማል። ጀርመን ሀገር የጀርመን ጓደኞች የሚጠይቁኝ ለምን በጀርመንኛ ጽፈ እና ይሄ ተግዳሮት አለብኝ። ግን አሁን አላነሳ ነው ምን አሁን ፕሪንሰስ መርሳቤል በአማዞን ጀርመኒ ዛሬ በሂስቶሪካል ኖቭል ውስጥ ሁለተኛ ነው ቤስት ሴለር በመሆን በእንግሊዝኛ የተጻፈ መጽሐፍ ሁለተኛ መሆን ይችሏል። ነምበርቱ ቤስት ሴለር ነው። እና የምጽፈው ብዙ ጊዜ ለዩኒቨርሲቲ ተማሪዎች ነው የኔ ተደራሲያኖቼ የዩኒቨርሲቲ ወይም ኢንቴሌክቹዋል የሚባሉት ሰዎች ናቸው እና እነሱ ምንም እንኳ በቋንቋቸው ቢመርጡም ግን ስነ ጽሑፍ ውበት ከሳባቸው በቀላሉ ድንበር መሻገር ይችላሉ። እና እኔ በቀላሉ ድንበር መሻገር ለሚችሉ ለዩኒቨርሲቲ ተማሪዎች፣ ከዩኒቨርሲቲ ደግሞ ካለፈ ኢንቴሌክቹዋል ለሚባሉ ሰዎች ስለምጽፍ የአንባቢ ችግር አጋጥሞኝ አያውቅም። አሜሪካም ያሉ ዩናይትድ ኪንግደምም ያሉ ጀርመንም ያሉ ሰዎች ጽሑፎችን ያነባሉ ግን ተግዳሮቱ እንዳልከው ነው። ጀርመን ሀገር ነው የምኖረው፣ ከኢትዮጵያ ነው የመጣሁት፣ የምጽፈው በእንግሊዝኛ ነው። በጣም ኦድ ሰው ነኝ፣ ለብዙ ሰዎች ግን። በቃ ስለሚቀለኝ ቋንቋውን በጣም ስለምወደው ሰዎች ይህን የምጽፈውን ነገር ሲያነቡ እንደሚደሰቱ ተስፋ አደርጋለሁ። በዚህም ምክንያትም ነው እስከዛሬ ድረስ ጽሁፎቼ በገበያ ላይ ተወዳጅ የሆኑት ለማለት እችላለሁ። ነው የአሁኑ የመጨረሻ ስራ የሚበልጥ በተከፈተ ልብ ያንንም ዘመን እና ታሪክ ለማወቅ እግረ መንገዳችን በሀሳብ ወለድ ስራ ዘና ለማለት መጽሐፍህ ከእጃችን እንደገባ ሰፋ ያለ ደርዝ ያለው ውይይት እንደሚኖረን ልዕልት መርሳቤልንም በቅርበት እንደምንተዋወቃት ተስፋ አድርጋለሁ። ዶክተር ዋልተ ንጉስ ዳርጌ ይህን ደብዘዝ ያለ ጊዜ እንደው ትንሽ ፈታ የሚያደርጉ ስለ ታሪክም ስለ ህይወትም እንድናወራ የሚያደርጉ ስራዎችን የሰሩ ሰዎችን ጎብኘት በምናደርግበት አጋጣሚ መልሰን በአጭሩ አግኝተናል። መልሰን እንገናኛለን። ለአሁኑ ግን አመሰግናለሁ። ጊዜ ስተልኝ አመሰግናለሁ አሉላ። በመጨረሻ ነው ለማለት የምፈልገው በተለይ ለአድማጮቻችን ምንም ጊዜያቶቹ ጨለማ የሆኑ ቢመስልም አስቸጋሪ የሆኑ ቢመስልም በውስጣችሁ ያለውን ጥንካሬ እዩ ነው የምለው ሰው መሆን በጣም ታላቅ የሆነ ድንቅ ስራ ነው። ድምቅ ሀይል በውስጣችን አለ ከዚህ በፊት ተለማምደ ነው የማናውቀው እና እሱን ፈትሹ ለማለት እወዳለሁ። መልዕክትህም ለአድማጮቻችን እንዲደርስ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። ዶክተር ዋልተተንግስ አመሰግናለሁ አሉላ። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ በምሽቱ ቅንብሩ የመሬት ጉዳይ ይለናል። አሉላ እንዴት ሰነበት? የዛሬ ዝግጅቴን የተለየ አዲስ አበባ አድማጮቼን አንድ ጥያቄ ጠይቄያቸው እንድጀምር ፍቀድልኝ። ኢትዮጵያ ለሶማሊያ አንዲት ጋት መሬት አሳልፋ አትሰጥም። ሻይ ቤት የሚል ሻይ ቤት እንደነበረ የአዲስ አበባ አድማጮቼ በተለይ ታስታውሳላችሁ። በአንድ ወቅት ኢትዮጵያ ሬዲዮ እያለሁ ፕሮግራምም ሰርተንበት ነበረ። ኢትዮጵያውያን በመሬት ጉዳይ፣ በወሰን በዳር ድንበር ጉዳይ በጣም ቀናዬዎች ናቸው። አድማጮች እዚህ ላይ የሺ ዘጠኝ መቶ ሐምሳ ስድስቱን የኢትዮ ሶማሊያ ጦርነት ያስታውሰዋል። ሰሞኑን በተለይ በአዲስ አበባ ከተማ ስለ መሬት ወረራ፣ ስለ መሬት ቅሚያ፣ ስለ መሬት ሽሚያ ዝርፊያ እየተወራ ነው። በተለይ የአዲስ አበባ ከተማ ከንቲባም በዚህ ጉዳይ ላይ መግለጫ ሰጥተዋል መሬት አላግባብ እየተወሰደ ስለመሆኑ። ሱዳን ደግሞ በ1972 ዓ ም ከኢትዮጵያ ጋር የነበራትን የድንበር ስምምነት ጥሳ ወደ ኢትዮጵያ ግዛት በወረራ በጦርነት መግባቷ የታወቀ ነው። እንደገና ደግሞ መለስ ብላ በአሁኑ ጊዜ እንስማማ፣ እንነጋገር፣ እንወያይ፣ እንደራደር እያለች ነው። ኢትዮጵያ ደግሞ ወደ ቀድሞ ድንበርሽ ተመልሰሽ እንጂ ኢትዮጵያ ግዛት ውስጥ ሆነች ድርድር የለም እያለቻት ነው ለመሆኑ እንደው መሬት ምንድን ነው ስለ መሬት ጽንሰ ሀሳብ ምን ያህል እውቀት አለን በዚህ በየካቲት ወር የገጠር መሬት የህዝብ ያደረገው አዋጅ ከታወጀ አርባ ስድስት ዓመት ሞላውና ሰሞኑን በዚህ ዙሪያ የምንጨዋወት ይሆናል ማለት ነው ለዛሬ ግን መሬት ምንድን ነው? መሬትን እንዴት ነው የምናያት ብዬ የአማርኛ ቋንቋና ስነ ጽሑፍ ባለሙያ የሆነውን ጸጋዬ ኃይሉ ተፈራን አነጋግሬዋለሁና እሱን ለዛሬ እንደ መግቢያ እንጠቀም። መሬት የሚለው ጽንሰ ሀሳብ የተለያዩ ትርጉሞች አሉት። የተለያዩ ትርጉሞች አሉት ስል መሬት ከዘጠኙ ፕላኔቶች አንዷ ያለንባት መሬት ምድር፣ ምድርም ትባላለች መሬትም ትባላለች። በሁለቱ አጠራር ትጠራለች። ይህን ማወቅ አለብን። በሌላ አቅጣጫ ደግሞ መሬት የቤት ወለልም መሬት ነው። ማሳም እርሻም መሬት ነው። ሌላ ትርጉም ለምሳሌ፣ ሞትን ለማመልከት መሬት ማሟሸት የሚባል አለ። መሬት አሟሽም የመጀመሪያ ለማለት መሬት ከዳው ለማለት፣ ለምሳሌ ወደቀ፣ ተንሸራተተ፣ በድንገት እንትን አለ ለማለትም መሬት ከዳው ይባላል። የሞተን ሰው ነብስ ይማር ለማለት መሬት ይቅለለው ይባላል። እንደው ገሌ ተደስቶ ነበር ለማለት መሬት ጠበበው ይባላል። እ የሚናገረው ነገር መሬት ጠባይልም ይባላል። ምሳሌ እንደው ፍሬ ነገር ነው የሚናገረው ትንቢትም ከሆነ ትንቢቱ ይፈጸማል ለማለት ይሆናል። እንዳው ደግሞ ገሌ ከመሬት ተነስቶ ሰደበኝ ሲል ደግሞ ሌላ ትርጉም አለው። እንዳው ይዞ እኮ ንጉሴ በቀለን ከመሬት ደባልቀው ሲል ደግሞ ይዞ አፈረጠው ማለት ነው። እና ገሌ እንዳው መሬት ቀርቡ ነው ሲባል ደግሞ ድንክ ነው የምድርብር ነው ለማለት ይላል። መሬት መንቀጥቀጥ ይባላል። ልሳነ ምድር ለማለት ለምሳሌ፣ በእንግሊዝኛ ፔኒንሱላ የሚሉትም ይሄ ወደ ባህር የገባ መሬት ነው። የመሬት ምላት ነው የሚባለው። እንደዚህ እያለ መሬት የተለያየ ትርጉም አለው። ለዛሬ እዚህ ላይ ይብቃን። አቶ ጸጋዬ ኃይሉ ተፈራ የዛሬ አስራ አምስት ቀን እንገናኛ አድማጮች። ንጉሴ ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው አሁን የቀረን ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ